بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ود تكبرات شو واندموت بيا لا تشبت السلام عليكم ورحمة الله وبركاته بأ الله فكاد إن شاء الله من ملكته تمهرت أصول الثلاثة ሶስቱ መሰረታዊ ትንታኔዎችን የኡሱል ተላሳ ትንታኔዎችን የምንመለከት ይሆናል። በአላህ ፍቃድ ኢንሻአላህ ይህ የመጀመሪያው ክፍል ላይ ወሳኝ ነጥቦችን ነጥቦችን እንደ መግቢያ የምናነሳ ይሆናል። ይህ ምንድን ነው? ይህ ኪታብ እንደሚታወቀው አጭር ኪታብ ነው። አጭር ጽሑፍ ነው። ነገር ግን ሁሉም ሙስሊሞች ሊያውቁት የሚገባ ወሳኝ ነጥቦችን የያዘ ነው በአጭሩ ግልጽ በሆነ ሁኔታ ማለት ነው። ይህንን እንግዲህ ዑለማዎች በተለያየ አይነት ክፍለ ዘመናት ኢህቲማም አድርጎ አስፈላጊነቱ በጣም ወሳኝ ነጥቦችን ስለያዘ በተለያየ አይነት መልኩ የተለያዩ ተማሪዎችን በተለያዩ ቦታዎች ላይ ሲያስተምሩ ይስተዋላሉ። ለራሳቸውም በአጭሩ ያፍዙታል፣ ይሸመድዱታል። እንዲሁ ደግሞ ተማሪዎቹም እንዲሸመድዱት ያደርጋሉ ማለት ነው፣ አጭር መጽሐፍ በመሆኑ ማለት ነው። እንዲህ ሲያደርጉ ሁሉም ተጠቃሚዎች ይሆናሉ ማለት ነው። እንግዲህ ይህ ሙክተሰር ወይ ደግሞ አጭር መጽሐፍ ለእውቀት ፈላጊዎች ለጣሊበል ዕልም ማንኛውም ሰው አስፈላጊና መጀመር ያለበት ከዚህ መሆኑን ነው ዑለማዎች የሚያስቀምጡት ማለት ነው። ይህን መጽሐፍ አንድ ብሎ ከጀመረ ወደ ሌሎች ትላልቅ ኪታቦች ሰፋ ያለ እውቀትን ሊያገኝ ይችላል ማለት ነው። እውቀት እንግዲህ ደረጃ በደረጃ ነው። ይህንን አንድ ብሎ ከጀመረ ቀጣዩ ስቴፕ ላይ ደግሞ እንዲሁ እውቀቱ እየሰፋ የአረዳድ ሁኔታው የሚረዳበት ሁኔታም እየሰፋለት ይመጣል ማለት ነው። ይህ መጽሐፍ ሁሉም ሙስሊሞች ሊያውቁት የሚገቡ ወሳኝ ነጥቦችን የያዘ ኪታብ ነው። ይሄ ወደ ትላልቅ ኪታቦች የሚወስደው ነገር ነው ማለት ነው። እነኚህ ኪታቦች ትናንሽ ኪታቦች ቢሆኑም አንድ ብሎ እነኚህን ከጀመረ ወደ ትላልቅ ኪታቦች ሰፋ ያሉ ተፍሲሮችንም ሌሎቹንም ብንመለከት ወደዛ የሚወስድበት ሁኔታን ያለው ማለት ነው። እንግዲህ ሌሎቹም ሲጠይቁ ጥያቄዎቹን ስንጠይቅም ወይ ደግሞ ለመማር ስንፈልግም አንድ ተማሪ ወይ ደግሞ ዲማር ከፈለገ ከነዚህ ነጥቦች መነሳት መቻል አለበት ማለት ነው። ከነዚህ ነጥቦች የሚነሳ ከሆነ ቀስ በቀስ ወደ ፈለገበት ወደ ትላልቆች መጽሐፎች፣ ወደ ትልቁ ዒልም ባህር መድረስ ይችላል ማለት ነው። ነገር ግን እነኝን ትተወሳ ዝም ብሎ ከላይ ቢጀምርሳ ትላልቅ ኪታቦችን ዝም ብሎ ቢያነብ፣ ይሄ እንግዲህ ወሳኝ አረዳድን ላይረዳ ይችላል ማለት ነው። طيب كتابه من دنو من بلونه مجمر ومجمر علي قال رحمه الله الله يزن اللتنا شيخ من الال بسم الله الرحمن الرحيم بلونه مجمر ومعنثنا بأ الله سم الجيك بتأم روح بتأم الزان بهنا بأم من لجمره بسم الله الرحمن الرحيم بلوسي جمر يا الله سبحانه وتعالى قال يتكبرون قرآنا عنده عند فلق بما كتل يا نبياتنا صلى الله عليه وسلم فلق لمكتلنا الله سبحانه وتعالى قران قران لي كل من سوره بسم الله الرحمن الرحيم با الله سم الْجِبَةَ بتام قرو اندي يتلايو علماء الله سم اجيك بتام الله يتلايو دب دب ወህይ ከመጣላቸውና መልእክቱን አድርስ ከተባለ በኋላ ከአላህ ስብሓነው ተዓላ ከመጣለት በኋላ ለሰው ልጆች መልእክቱን ሲያስተላልፍ እንዲሁም በተለይ ወደ ሌሎች ንጉሶች የተለያየ ሀገሮች ላይ ደብዳቤዎቹን ስሊክ ቢስሚላህ አራሕማን አራሕሚም በአላህ ስም እጅግ በጣም ርሁሩህ በጣም አዛኝ በሆነው ብለውን የጀመረው ማለት ነው። የተለያዩ ደብዳቤዎችን ከዛ በኋላ ወደ እስልምና የሚጠራበት ሁኔታ ነበር ማለት ነው። ነብዩ ሰለሰለም ስለዚህ ይህ ኪታብ ሙአሊፉ ረሒመሁላህ ይህንን የነቢዩን ሰለላሁ ዓለይሂ ወሰለም ፈለግ በመከተል ነው ማለት ነው፣ እንዲህ ብሎ የጀመረው። እንዲሁ ደግሞ ሌሎቹን ብንመለከት ነቢዩላህ ሱለይማን ዓለይሂ ሰላም፣ አላህ ሱብሓነሁ ወተዓላ ቁርኣን ላይ ሲጠቅስልን ማለት ነው ያኔ ብልቂስ የምትባል አንድ ንግስት የመን ሀገር ላይ የምትኖር አንድ ንግስት ጋር ደብዳቤ ሲጽፍ በዚህ አይነት መልኩ ነው የጀመረው። አላህ ሱብሓነሁ ወተዓላ ይህን በማስመልከት ቁርኣን ላይ ምን ይደናል? ني يعني دب دب بوسي درسات يا يعني قالت يا أيها الملو إني ألقي إلي كتاب كريم من الدنيا لتشو قالت إني ألقي إلي ودني تلقوال أني قادر سؤال كتاب كريم يتكبر قال مصحف ودني تلقوال لا أن إنه من سليمان السمك سليمان هو نو ወኢናሁ ቢስሚላህ አራሕማን ራሒም እሱም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የሚል ነበረ። ቀጥሎ ሳ ደብዳቤ አላ ተዕሉ ዐለየ ወአቱኒ ሙስሊሚን፣ እኔ ላይ አትኩራሩ፣ ወይ ደሞ እኔ ላይ ትልቅ አትሆኑ፣ ወአቱኒ ሙስሊሚን፣ ታዛዦች በመሆን እኔ ጋ ኑ የሚል ደብዳቤ ደረሳት ማለት ነው። ስለዚህ ይሄ እንግዲህ የአንቢያዎች የመልክተኞች መንገድ ነው ማለት ነው። ማንኛውም ደብዳቤ ሲጽፉ መልእክቶቹን ሲጽፉ በዚህ በአላህ ስም በጣም እጅግ በጣም ሩህሩህ በጣም አዛኝ በሆነው በሚል እየጀመሩ ነበር ማለት ነው። ደብዳቤያቸውን ሲጽፉት ማለት ነው። ስለዚህ ቢስሚላህ ረሐማን ረሂም የሚል በጣም አስፈላጊና ወሳኝ የሆነ ነጥብ ነው። ማንኛውም ስራችን ላይ፣ ማንኛውም የምናደርገው እንቅስቃሴ ላይ፣ ምንጽፋቸው ጽሁፎች ላይ ይህንን ቃል መጀመሪያ ላይ መጠቀም ያስፈልጋል ማለት ነው። ስለዚህ አንዳንድ ሰዎች ምናልባት መጽሐፋቸውን ጽሁፋቸውን በዚህ በብስሚላህ ራህማን ራሂም የማይጀምሩ ከሆነሳ ይሄ እንግዲህ የአላህን ስብሃነው ተዓላ ቃል ፈለግ እንዲሁ ቁርኣንን እንዲሁ ደግሞ የነቢያችን ሰለላሁ ዓለይሂ ወሰለም ፈለግን ትተዋል ማለት ነው እና እነሱ ይሄንን ባለመጠቀማቸው በረካው አይኖራቸውም ማለት ነው። ምናልባት ሰውየው አንድ ሰው ማንኛውም ሰው ማለት ነው ጽሁፉን በዚህ ቃል የሚጀምር ከሆነ አላህ በዛ ጽሁፍ ውስጥ በረካ ያደርግለታል ለአንባቢውም በቀላሉ እንዲረዳ بركة عندي يا رجال ما تنو يا سؤوف. بسم الله الرحمن الرحيم متوت من البات عنده على أسفل لا جنتون من البات أسبول هني كلا يا نبي صلى الله عليه وسلم سنة فلق ما كتل بتأم أسفل لا جنا كذي مراك مشش عيت أبك ابن مالتنو بق الله سبحانه وتعالى ردات عن مفلك ما تأيك عند مالتنو مالتنو طيب ملكت كذابوا على شيخ رحمه الله من بلونك التلو الرسالة الأولى አልመሳኢሉል አርባ የመጀመሪያው መልእክት ምንድን ነው? አራቱ ነጥቦች፣ አራቱ ወሳኝ ነጥቦች፣ ጠቃሚ ነጥቦች ሱረቱል አስር የያዘቻቸው ያቀፈቻቸው መሰረታዊ ነጥቦችን አራቱ ነጥቦች ማለት ነው። ትንሹም ትልቁን የሚያውቃትን ሱረቱል አስር ወልዓስር እና ልኢንሳን ለፊ ስር እስከ መጨረሻው። ይሄ እንግዲህ ሱራ በጣም አጭር ነው ግን በጣም ወሳኝ አስፈላጊ ነጥቦችን የያዘ ነው። አራት ነጥቦችን ማለት ነው። እነኚህ አራት ነጥቦች ምን ምን እንደሆኑ እንግዲህ ሼኹ ረሒመሁላህ ጀምረዋል እንዲህ ብለው ምንድን ያለው እዕለም እወቅ አለ። እዕለም ስንል እወቅ ስንል እውቀትን ነው። ረሒመከላህ ነው ያለው ሼኹ አስቀጥለው፣ አላህ ረሕመት ያርግልህ፣ አላህ ይዘንልህ። እዕለም ስንል ይሄ ነገር በጣም ወሳኝ አስፈላጊ ነጥብ መሆኑን ለመግለጽ ነው። ይሄ ከዚህ ከተከትሎም የሚመጣ ነገር ወሳኝ ነገር ነውና ምንድነው? እወቅ ያለኝ ሼሁ፣ ምንድነው እንዳውቅ የታዘዝኩት ነገር የሚለው በጣም አስፈላጊና ወሳኝ ነጥብ መሆኑን የሚያሳየን የሚያስረዳን ነጥብ ነው ማለት ነው። እንግዲህ ምንድን ያለው ከዛ ቀጥለው እነኝህን ነጥቦ ወችላል። ይቀጥላል ሼሁ ረሂመሁላ ረሂመከላ ያለው ምንድነው አላህ ረህመት ያርግልህ፣ አላህ ይዘንልህ ሼሁ የተጠቀመበት ቃል ነው። ምን ለማለት ነው አላህ ይዘንልህ ሲል አንድ ሰው ለእውቀት ፈላጊ ወይ ደግሞ ለተማሪው በቀላል አማርኛ ወይ ደግሞ ቀላል ግልጽ ቋንቋ ቀለል ያለ ነገርን ሲጠቀም ያ ሰው ለመረዳት ይጓጓል፣ ወይ ደግሞ እውቀቱን በቀላሉ ሊቀስም ይችላል ማለት ነው። ቀለል ያለ ቃላቶችን ሲጠቀም አንድ መምህር ተማሪዎቹ በአግባቡ ሊረዱ ይችላሉ ማለት ነው። ቀለል ያለ ነገር የአላህን ስብሐነሁ ወተዓላ ዱዓ ረሕመት አድርጎ የአላህን ረሕመት እዝነት ለተማሪው በመፈለግ ለማነሳሳት በጣም ምርጥ ንግግሮችን መልካም ንግግሮችን ያኔ ታእሲር ለማድረግ ያ ተማሪው ላይ የሆነ ያ ነገር በጣም አስፈላጊና ትልቅ ነገር እንደሆነ ለማስረዳት ማለት ነው። ነገር ግን በተቃራኒው ከባድ ንግግሮችን ያኔ እንደ ትዕዛዝ አይነት ነገር፣ እንደ ቁጣ አይነት ነገር የምናደርግ ከሆነሳ ለተማሪዎቹ፣ ለሚማሩት፣ ያንን እውቀት ለሚፈልጉት ሰዎች የምናድርግ ከሆነ በቀላሉ ላይረዱ ትችላሉ፣ ወይ ደግሞ ችላ ሊሉ ትችላሉ። እንዲሁ ዞር ብሎም ሊያዩት አይችሉም ማለት ነው። እንዲሁ ቀልባቸው ውስጥ ምንም ያን አረዳድ ግንዛቤ አይነት አይጭርም ማለት ነው። ያ ነገር እንዳይከሰት ይህ ሼክ ረሂመከላህ በሚል ጀመረ ማለት ነው። አንድ ሰው እንግዲህ ወደ መልካም ስራ ሲያዝ ወይ ደግሞ ከመጥፎ ነገር ሲከለክል፣ እንደዚህ አይነት ቀላል ነገራቶችን ለይን የሆኑ ቀለል ያሉ ነገራቶችን ሲጠቀም ነው ማለት ነው። ነገር ግን ሌሎች ሰዎችን ስናናግርሳ እነህ እንግዲህ ሙስሊም የሆነ አንድ ሰው እውቀትን መማር አለበት ብለን ስናስብ፣ አስፈላጊ እውቀቱን መውሰድ አለበት ብለን ስናስብ ነው እንደዚህ አይነት ቃላቶች የምንጠቀመው። ሌሎች ሰዎችን ግን ስናናግር በዚህ አይነት መልኩ ላይሆን ይችላል ማለት ነው። ምናልባት ለምሳሌ አላህ ሱብሓነ ወተዓላ ቁርአን ውስጥ ስለ ክርስቲያኖች ወይ ደግሞ ነሳራዎችን በምን መልኩ ወደ እስልምና ስንጠራቸው ወይ ደግሞ ሐቁ ላይ سن كراكراتش وهم ملكو ما كراكرا ندال لبنا سكام من إلى الله سبحانه وتعالى ولا تجادلوا أهل الكتاب إلا بالتي أحسن يا مسافت بالبيتو تشن ويدا مو كريستانو تشن ملكام بهونت شو قال نقرر إنجي أتكراكروات شو ملكام بهونت كرر إنجي إلى الله سبحانه وتعالى النزام من البات نفسه تشاتشون يبدلوس كهونا وقولوا آمنا عندهم بلو إلى الله سبحانه وتعالى ቃል ባለ መልኩ እነሱ ወደ ሐቅ እንዲመጡ ማለት ነው። አመና አምነናል እኛ ብለህ ኡንዚላ ኢለይና እኛ ላይ በወረደው ነገር እሱ ቁርአን ማለት ነው። መጽሐፍ እኛ ላይ በወረደው መጽሐፍ አምነናል በሏቸው። እንዲሁ ደግሞ ኡንዚላ ለይኩም እናንተ ላይ በወረደውም መጽሐፍ አምነናል በሏቸው። እነሱ ላይ ወረደው ተውራት እን አውሪት ወንጌል ሌሎች መጽሐፎች ማለት ነው። እስከ አራት የሚደርሱ አንድ ሙስሊም ከአላህ ስብሓንሁ ወተዓላ የወረዱ መጽሐፍቶች አራት ናቸው ብለው ሊያምን ይገባል። ነገር ግን እንደ መመሪያ አድርጎ ሕይወቱን የሚመራበት ቁርአንን ነው ማለት ነው። ቁርአን ከዛ በፊት የነበሩት መጽሐፍቶች ሽሯልና ማለት ነው። ስለዚህ እነዚህ መጽሐፍቶች እናንተ ላይ የወረዱ መጽሐፍቶችንም እናምናለን፣ እናምናለን ማለት በመውረዳቸው እናምናለን ማለት ነው። ወኢላሁና ወኢላሁኩም ዋሂድ፣ የእናንተ አምላክ የእኛ አምላክና የእናንተ አምላክ አንድ ነው በለዋቸው ወነሐኑ ለሁ ሙስሊሙን እኛ ለሱ ታዛዦች ነን። የሚለውን በዚህ አይነት ለዘ ቀለል ያለ ቃልን በመጠቀም ወደ ሐቅ ተጣሩ ኢለአላህ ስብሓነሁ ወተዓላ። ነገር ግን ከመጽሐፍት ቤቶች ራሳቸውን የበደሉ ከሆነሳ ዓኒዶች እውቀትን አውቀው የተኩራሩ ሐቅን ላለመፈለግ እያወቁት ማለት ነው የትኛው መንገድ እንደሆነ እያወቁ የሚል حقون يَا إمي كدوك هو نسا بهم ملكون الله سبحانه وتعالى أين نمت يا أيها النبي أنت يا الله نبي إلى الله سبحانه وتعالى جاهد الكفار والمنافقين كهدي وشن النا منافق وشن تاجل واتشو بتشكن بعلى ملكو تاجل واتشو إلى الله سبحانه وتعالى وغلد عليهم وما وهم جهنم وبئس المصير عنده دقمو منوراتشو እሳት ነው ይላል፣ አላህ ሱብሓነሁ ወተዓላ። ያ እሳት ደግሞ ምንኛ ክፉ ሆነ፣ ያላማረ መግቢያ ወይ ደግሞ መጨረሻቸው ነው ማለት ነው። ስለዚህ ሙናፊቆችንና ሌሎች ሐቁን አውቀው የሚክዱ ከሆነ በዚህ አይነት መልኩ ነው ማለት ነው እንጂ በመሳሪያ ወይ ደግሞ በተለያየ ነገር አይደለም ሙናፊቆቹን የምንዋጋቸው ማለት ነው። ያኒ ሐቁን አውቀው እየሸሹ ወይ ደግሞ ሰዎቹን እያጠሙ ስለሆነ በዚህ አይነት መልኩ ሁጃ እነሱ ላይ እንዲሆን

ነገሩ እኮ ምን ያለ ግዴታ ነው? ተዐልሙ አርበዐ መሳኢል፣ አራት መሰረታዊ ነጥቦችን ማወቅ መማር ዋጅብ ነው፣ ግዴታ ነው ይላል ሸይኹ ረሂመሁላህ ማለት ነው። እንግዲህ የጅቡ ስንል ነገሩ የጅቡ ግዴታ ሆኖብናል ስንል፣ ዋጅብ ስንል እና ሀዛል አምር፣ ይሄ ጉዳይ ምንድን ነው፣ ለይሰ ሙስተሐብ አይደለም ወይ ደግሞ እንዲሁ ደግሞ ይሄ ስራ ብታደርጉ ይሻላል ብታደርጉ ጥሩ ነው የሚባል አይደለም፣ ወይ ሐላል የሆነ ነገር አይደለም። ከፈለግን ሰርተ ነው ከፈለግን ምንተው ነገር አይደለም፣ ግዴታ ነው ነው። እኛ ላይ ማወቁ ግዴታ ነው እያለ ነው። ይህን ነገር ካላወቅን ኃጢአት አለብን ማለት ነው። ማወቅ መቻል አለብን። የጅቡ ዐለይና ውጁበን ግዴታ የሆነ ነገር ነው ማለት ነው። ነገር አለ። ይህንን ዕውቀትን ይህንን ግዴታ የሆነውን ዕውቀት የተወሰው ኃጢአት ይሆንበታል ማለት ነው። እውቀት እንደሚታወቀው ካልተማሩት አይሆንም። ስለዚህ ይህንን እውቀት ለማወቅ እወቅ ይላል ይህ ሸኻችን ራሂመሁላ ማለት ነው። ግዴታ ነው ይሄ ማለት ነው። ግዴታ ስንል ሁሉም ላይ ነው፣ ይህንን እውቀት ማወቁ ማለት ነው። የመጀመሪያው አልልሙ የመጀመሪያው ነጥብ ምንድነው? ይህ ሱራ የሚያነሳው ነጥብ የመጀመሪያው ክፍል ምንድነው? አልዕልም እውቀት የሚለው ቃል ነው አልሙራዱ ብልዕልም እዚ ጋር እውቀት ስንል ምንድን ነው የተፈለገበት? አልዕልም ሸ ሸሪዓዊ የሆነ እውቀት ማለት ነው። ልናውቅ ግዴታ የሆነብን መሰረታዊ ነገር በመሆኑ ይህንን እውቀት ካላውቅን፣ ይህ ግዴታ የሆነብን እውቀት ካላውቅን ኃጢአት አለብን ማለት ነው። ወሃዲሂል መሳኢል እነኚህ አራት ነጥቦች ልናነሳቸው ወደፊት ልናነሳቸው እና ልንተነትናቸው ያሰብናቸው ነጥቦች ማወቁ ማለት ነው። ይህንን እውቀቶች መውሰዱ ሁሉም ላይ ግዴታ የሆነ ነው፣ ዘከረን ኡንሳ ወንዶችም ላይ ሴቶችም ላይ፣ እንዲሁ ደግሞ ባሪያዎችም ላይ ነፃ የሆኑ ሰዎች ላይም፣ እንዲሁ ሀብታሞችም ላይ ድሃዎችም ላይ፣ እንዲሁ ደግሞ ምናልባት ንጉሶች ላይም ትላልቅ ሰዎችም ከሆኑ ልጆችም ከሆኑ ሁሉም ሰው ሊያውቃቸው የሚገባ ማንኛውም ተራም ሰው ሊያውቀው የሚገባ መሰረታዊ እውቀት ነው ማለት ነው። ኩሉ ሙስሊም ሁሉም ሙስሊሞች ማለት ነው። እነኚህ አራት መሰረታዊ ነጥቦች ሱረቱ አልዓስር ያስቀመጠች ማለት ነው። ይሄ እንግዲህ ዑለማዎች ዋጅቡ አልዓይኒ ወይ ደግሞ እያንዳንዱ ሰው ላይ እያንዳንዳችን ሰው ላይ ግዴታ የሆነ ግዴታ ነው ማለት ነው ነገር ነው ማለት ነው። ለምሳሌ ሰላዋቱ ልከምስ አምስት ሰላት አለ አንድ ሰው ሊሰግዳቸው። በቀንና በሌሊት ውስጥ የሚሰገዱ ግዴታ የሆኑ ነገራቶች አሉ፣ ሰላቶች ማለት ነው። እነኝህ ሰላቶችን እንዴት እንደሚሰግድ ዋጅባቶችን፣ አርካኖችን፣ መሰረታዊ ነጥቦችን ማወቅ መቻል አለበት አንድ ሰው ማለት ነው። ወንዶችም ላይ ሴቶችም ላይ እንዲሁ ግዴታ ነው። ለምሳሌ ሰላቱል ጀማዓ ብንመለከት ወይ ደግሞ የጁምዓን ሰላትን ብንመለከት ይሄ እንግዲህ ወንዶች ላይ ግዴታ የሆነ ነገር ነው። ነገር ግን ሼኹ እዚህ ላይ ምንድን ያለው ለአንዳንዶቻችን ላይ አላለም። ሁላችንም ላይ ወንዶቹም ሴቶቹም ላይ ማለት ነው። ማዕሸር አልሙስሊሚን አጠቃላይ ሙስሊም የተባለው ሰው ሁላ ላይ ግዴታ ነው ማለት ነው። ምናልባት እውቀትን ሁለት ቦታ ከፍለን ልናይ እንችላለን። በሁለት ክፍል ማለት ነው። አንደኛ እውቀት ምንድን ነው ሁሉም ሰው ሊያውቃቸው የሚገባ መሰረታዊ ነገር ማለት ነው። ምንም ሊያስቀርና ሊያውቃቸው የሚገባ መሰረታዊ ነገራቶች ማለት ነው። ለምሳሌ እንደ አርካን አልእስላም أمستو يسلمنا مسرت هاي مأزنوك <مع> شهادتين أشهد أن لا إله إلا الله وأشهد أن محمد رسول الله ترقمات شونا انديه من من مسفرتوك من من مواك بزرزرو مواك عن لا إله إلا الله سنن بتن مواك عنلبن. محمد الرسول الله بقى الله بقى الله سبحانه وتعالى محمد إننا من من ما እስልምና መሰረታዊ ማዕዘን ሶላት ነው ነው ነው፣ ማለት ነው። ሁለተኛው የእስልምና መሰረታዊ ማዕዘን ሶላትን እንዴት እንደምንሰግድ በትንታኔ ማወቅ መቻር መቻል አለብን ማለት ነው። ከጠሃራ አንስተን ከእንዲሁ ደግሞ መሰረታዊ ነገራቶች ማለት መስፈርቶችንም ብንመለከት ብዙ ነገሮች አሉ። እነኚህ ነገራቶች እያንዳንዱን ነገር አብጠርጥረን ማወቅ መቻር አለብን ማለት ነው። እንዲሁ ኢታ ዘካት ዘካም እንዴት መስጠት እንዳለበት ከሀብታሞች ተወስዶ ድሃዎች የሚሰጥ ንብረት ማለት ነው በምን መልኩ ምን ያህል በምን ጊዜ ለምን አይነት ሰዎች የሚለውን በትንታኔ ማወቅ አለብን እንዲሁ ደግሞ ሶም ረመዳን ረመዳን ጾም በምን መልኩ መጾም እንዳለብን ያኔ ጾሙ እንዴት ነው ምን ምን ያካትታል እንዴት ነው መጾም ያለብን ምን ምን ናቸው ጾማችን የሚያበላሹት ነገራቶች የሚለውን በዝርዝር ማወቅ አለብን እንዲሁ ቀጥሎ ደግሞ ያኒ ሐጅ በይቱላህ የአላህን ስብሃነሁ ወተዓላ ቤት ሻዕባን እንዲሁ እንዲ የሀጅ ስነ ስርዓትን ስናደርግ በምን መልኩ ማድረግ አለብን መቼ ነው የምናደርገው እንዴትስ ነው የሚለውን ይሄ ማወቅ አለብን። ሌላው ይሄን እንግዲህ ማንም ሙስሊም ላያውቀው አይገባም ሊያውቀው ይገባል ማለት ነው። ሁሉም ሙስሊም ማንኛውም ሰው ሊያውቀው ይገባል ማለት ነው። ይሄ እንግዲህ ሻሃደቴንን ብንመለከት አቂዳ መሰረታዊ ነገር ነው፣ የአቂዳ ነገር ነው። የአቂዳን ነገር ማንኛውም ሙስሊም ሊያውቀው የሚገባል። እንዲሁ ደግሞ ይህንን አቂዳ የሚያፈርሱ ነገራቶችንም ሽርክን ሌሎች ነገራቶችንም ማወቅ መቻል አለብን ማለት ነው። ለምን ህይወታችንን በዛ ልንመራበት ማለት ነው። ይህንን ቢተፋሲል፣ በዝርዝሩ ልናውቃቸው የሚገባ ነገር ነው እንጂ ዝም ብለው ሰላት አለና ብሎ ሰላት ዝም ብለው ስለሰገዱ ብቻ ሰዎቹን እያየ መስገድ አይደለም። ስለ ጾሙ ብቻ ሰዎቹን እያየ ያኔ ከምግብና ከሚጠጣው ነገር መቆጠብ ይሄ ጾም አይባልም ማለት ነው። ነገር ግን ብተፋሲል ማንኛውም ነገር እያወቀ ካደረገ አላህም ዘንድ አጅሩ ይጻፍለታል። እሱም ደግሞ ትክክለኛ ኢባዳ አደረገ ማለት እንችላለን ማለት ነው። ይሄ እንግዲህ ማንም ሰው ሊያውቀው የሚገባ ነገር ነው እነኚህ ነገራቶችና ሌሎች ነገራቶች። ሁለተኛው ዕውቀት ክፍል ምንድነው? ይሄ ዕውቀት ያኒ ሌሎች ዑለማዎች ካወቁት ወይ ደግሞ ሼኾች ካወቁት ከሌሎች ላይ የሚወርድ ማለት ነው ሌሎች በጣም ሸሪዓዊ ዕውቀቶች ጠለቅ ያሉ እውቀቶች አሉ። ይሄ እንግዲህ ማንኛውም ሰው ሊያውቅ ይገባል ማለት አንችልም። ለምሳሌ አህካሙል በይዕ ሊሆን ይችላል እንደዚህ የሽያጭ ግዢ ነገራቶች፣ ዝርዝር ነገራቶች ነጥቦችን ማወቅ እንዲሁ ደግሞ ለምሳሌ ኦውቃፍ ነገሮች ወይ ደግሞ የውርስ ሁኔታዎች በዝርዝሩ ማወቅ አለብን፣ አንድ በአንድ ጠለቅ ብለን ማወቅ አለብን ማለት አንችልም። ለምሳሌ ኒካህ አህካሙል አንኪሃ ነገራቶች ከዚህ ጋር ታይዞ ያሉት ነገራቶች በዝርዝሩ ማወቅ አለብን፣ ሁሉም ሙስሊም ሊያውቀው ይገባል ማለት አንችልም። ትላልቅ ኡላማዎች ካወቁ በእርግጥ ኡማ ውስጥ ይህንን የሚያውቅ ሰው ሊኖር ይገባል። እዛ ህብረተሰብ ውስጥ ይህንን እውቀት የሚያውቅ ሰው ሊኖር ይገባል ማለት ነው። በቋንቋችን በአካባቢያችን ልናገኝና በቀላሉ ስንጠይቅም መልሱን አግኝተ ነው የምናደርገው ማለት ነው ወይ ደግሞ ያንን ነገር ማወቅ ከፈለግን በቀላሉ ሄደን ያንን የምንፈልገውን እውቀት ይህንን ዝርዝር ትምህርቱን ማወቅ እንችላለን ማለት ነው። ይህ እንግዲህ አስፈላጊነቱ ነው። ነገር ግን ሁሉም ሙስሊም ላይ ግዴታ የለም ማለት ነው። ይሄ እንግዲህ መስረጃዎች ሙስሊሞች ላይ ማለት አዋቂ በመሀከላችን የለም ማለት አንችልም ማለት ነው። ይሄ ካለ ይሄ እንዲኖር ያስፈልጋል ግድ ይላል። ይሄ እንግዲህ ከፋያ ዋጅብ ከፋያ ልንል እንችላለን ማለት አንዱ አዋቂ እዛ ህብረተሰብ ውስጥ ወይ ሁለት፣ ሶስት፣ አራት ካሉ እዛ ህብረተሰብ ውስጥ አካባቢ በቂ ነው ማለት ነው። ያኔ ውስን ህብረተሰብ ውስጥ ማለት ነው። አይ ሁላችሁም። ለምሳሌ አንድ ሺ ህዝብ እዛ አካባቢ የሚኖር ከሆነ አንድ ሺ ውስጥ ምንም ካሌለሳ ይሄ እንግዲህ አደጋ ነው ማለት ነው። ይሄ ኡማው በጣም አስፈላጊ ነው። ነገር ግን ሁሉም ላይ ግዴታ ነው ማለት አንችልም። ይሄ እውቀትን ክፍል ማለት ነው እና መሰረታዊ ነገራቶችን ነው ይሄ ኪታብ ላይ ያስቀመጠው ሼሁ ማለት ነው። መሰረታዊና ወሳኝ ነጥቦችን ይሄ በጣም አስፈላጊና የውመል ቅያማም አላህ ስብሃነወተዓላ ፊት የምንጠየቅበት እንዲሁ ደግሞ አላህ ስብሃነወተዓላ ለምን አላወቅም ብለው የሚጠይቀን ነገር ነው ማለት ነው። አንድ ሰው ከዚህ ህይወት ከዱንያ ህይወት ወደ አኸራ ሲሸጋገር ቀብር ውስጥ መጀመሪያ የሚጠየቃቸው ጥያቄዎች አሉ። ከአላህ ይጠየቃል። ማን ነው አምላክ ተብሎ ይጠየቃል። የትኛው ሃይማኖትህ ምንድን ነው ተብሎ ይጠየቃል። እንዲሁ ደግሞ መልእክተኛ ማን ነው ተብሎ ይጠየቃል። ይህንን እንግዲህ በአግባቡ የሚመልሰው ይህንን እውቀት መሰረታዊ እውቀቶችን ያወቀ ሰው ማለት ነው። ከየት ነው ያወቀ ሲባል እንግዲህ ከአላህ ቁርአንና ከነቢዩ ስለ ላ ሰለም ሱና ሐዲት ነው ማለት ነው የሚለው። ነገር ግን ቁርአንን ካላወቀሳ ሳ ወሳኝ ነጥቦችን ለመማር ቁርአንን ካልተማረ፣ እነኝ ነጥቦችን ከቁርአን ካልወሰደ፣ እንዲሁ ከነቢዩ ስ ላ ሰለም ሱናዎች ሐዲቶች ካልወሰደ እንዴት ነው ታዲያ ሊመልስ የሚችለው? ያኔ አምላካችን አላህ በማለት ብቻ እንዲሁ ቀብር ከገባም አላህ አይልም ይህንን እውቀቱን ከመሰረታዊ ቦታ ካልወሰደ ሀሀላ እድሪ አላቅም የሚል ነገር ይመጣል ማለት ነው። ያኔ የውርደት ሁኔታ ይፈጠራል ማለት ነው። ይህ እንግዲህ ከዛም ከእሳት የሚሰቃዩ ቀብር ውስጥ የሚሰቃዩ ሰዎች ይሆናል ማለት ነው። አላህ ስብሃነ ወተዓላ ይጠብቀንና ማለት ነው። ስለዚህ አልዕልም የተባለው እዚህ ጋር የተፈለገው እውቀት ምንድን ነው? ሸሪዓዊ ወሳኝ የሆነ ነጥብ ማለት ነው። ሁሉም ሰው ሊያውቅ የሚገባ ነገራቶችን ይሄም እንግዲህ በዝርዝር የምንገባበት ይሆናል። አላህን ሱብሓነሁ ወተዓላ መጀመሪያ ላይ ማወቅን ምን ይላል ሼኹ ረሒመሁላህ፣ ወሁወ ማዕሪፈቱላሂ። ይሄ እውቀት አንደኛው የመጀመሪያው ነጥብ ምንድን ነው? አላህን ማወቅ ነው። ስለዚህ አላህን ማወቅ ማለት ምን ማለት ነው? አላህን ለማምለክ ወይ ደግሞ አላህን ለመገዛት አላህን ይግድ ማወቅ መቻል አለብን ማለት ነው። አላህም በምንድን ነው የምናውቀው? ቢአያት ወመክሉቃት በሱ አያዎች ምልክቶች፣ ሌሊትና ቀን አለ፣ ፀሐይ አለ፣ ዝናብ አለ እ ምድር፣ ባህር አለ፣ ተራራዎች አሉ፣ የተለያዩ ፍጡሮች አሉ። እነ አያቶቹ ናቸው። አላህ ስብሓነው ተዓላ የፈጠራቸው ያደረጋቸው ማለት ነው። ሌትና ቀን የተለያዩ አይነት ሁኔታዎችን እንዲሁ መክሉቃት እ ፍጡራኖች ባህር ውስጥ እኛ አናቃቸው ሰማይ ላይ የሚበሩ مدر لاي منورو بتلا انا تهني تاوج منورو فطورو نان انن ني الله سبحانه وتعالى سلفة تراجو بان نزي نقراتوج انهو كا ملكتو اتشو أيه وتشو لمسالي لاليتنا كأن عنده كا لمسالي تلا لك مخلوقات الله سبحانه وتعالى فتراجو نقراتوج سحاي جاركا عنده ليلو اتشو نقراتوج وان شاء الله بالتفاصيل ويدامو بزرزرو በሚቀጥለው ክፍል ውስጥ ምን እንመለከት ይሆናል። በአላ ፍቃድ አላ Subhanahu Wa Ta'ala ሰምቶ ከሚጠቀሙ ሰዎች አድርገን። እነኚህ መሰረታዊ ነጥቦች ሁላችንም ልናውቀውና ልናጤነው ሁሌ በአእምሮአችን ልንይዛቸው የሚገቡ መሰረታዊ ነገሮች ስለሆኑ ሁላችንም ልንጓጓበትና ልንማር ልናውቅበት ይገባል እላለሁ። አላ Subhanahu Wa Ta'ala ሰምቶ ከሚጠቀሙ ሰዎች አድርገን። በሚቀጥለው ክፍል በዚሁ ካታይዞ ያሉትን ርዕሶች እስከምንገናኝ الله سبحانه وتعالى تبقى سرهون وإلى لقاء آخر هذا والله أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته